የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ መንግስት የትግራይ ማዕከላዊ ወታደራዊ ኮማንድ አዛዥ ሌትናል ጄኔራል ታደሰ ወረደና ምክትላቸውን ጨምሮ በሰባ አራት ወታደራዊ መኮንኖችና የቀድሞ የትግራይ ክልል የጸጥታ ተቋማት ኃላፊዎች ላይ የሽብር ክስ መሠረተ። በኢትዮጵያ ትግራይ ክልል በኤርትራውያን ስደተኞች ላይ ተፈጽመዋል የተባሉ ጥቃቶች እጅግ እንደሚያሳስቧት አሜሪካ አስታወቀች። የኢትዮጵያ ፍርድ ቤት አስፈጻሚው አካል ያደርገዋል ያሉትን ጣልቃ ገብነት በመቃወም ከችሎት ላለመገኘት የወሰኑት የእነ አቶ ጃዋር መሐመድ ጉዳይ በሌሉበት እንዲታይ ወሰነ። ኢትዮጵያን ከጅቡቲ የሚያገናኘው አውራ ጎዳናና የኢትዮ ጅቡቲ የባቡር መንገድ መዘጋታቸውን የሶማሌ ክልላዊ መንግስት አስታወቀ። ደቡብ አፍሪካ 1400 በላይ ወታደሮች ወደ ሞዛምቢክ እንደምትልክ የአገሪቱ ፓርላማ ይፋ አደረገ። ዜናው በዝርዝር የኢትዮጵያ መንግስት የትግራይ ማዕከላዊ ወታደራዊ ኮማንድ አዛዥ ሌትናል ጀኔራል ታደሰ ወረደና ምክትላቸው ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስን ጨምሮ በሰባ አራት ወታደራዊ መኮንኖችና የቀድሞ የትግራይ ክልል የጸጥታ ተቋማት ኃላፊዎች ላይ የሽብር ክስ መሰረተ። ከአዛዦች በተጨማሪ የትግራይ ማዕከላዊ ወታደራዊ ኮማንድ የስልጠና፣ የሎጂስቲክስና የትጥቅ ኃላፊዎች፣ የትግራይ ክልል የጸጥታና የሚሊሻ ቢሮ አመራሮች፣ እንደዚሁም የክልሉ የቀድሞ ፖሊስ ኮሚሽነር የኢትዮጵያ ጠቅላይ አቃቢ ሕግ ዛሬ ይፋ ባደረገው የተከሳሾች ዝርዝር ውስጥ ተካተዋል። የፌዴራል መንግስትን በኃይል ለመለወጥ በማሰብ በሽብርተኝነት ከተፈረጀው ከህዝባዊ ወያ ሓርነት ትግራይ አመራሮች ተልእኮ በመቀበል ጥቃት ለማድረስ የሚችል የትግራይ ማዕከላዊ ወታደራዊ ኮማንድ በማደራጀትና በመምራት በትግራይ ክልል በተለያዩ ቦታዎች ላይ በሚገኙ የሰሜን እዝ የአገር መከላከያ ሰራዊት አባላት፣ በፌዴራል ፖሊስና በፌዴራል የመንግስት ተቋማት ላይ እንደዚሁም በአማራና በአፋር ክልሎች በተጨማሪም በኤርትራ ላይ ጥቃት በማድረሳቸው መከሰሳቸውን የኢትዮጵያ ጠቅላይ አቃቢ ሕግ አስታውቋል። የቀድሞው የኢትዮጵያ ጠቅላይ ኤታማዦር ሹም ጄኔራል ጻድቃን ገብረ ትንሳኤ በኢትዮጵያ ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብር ወንጀል ችሎት ክስ ረተባቸው አንዱ ናቸው። በኢትዮጵያ ትግራይ ክልል በኤርትራውያን ስደተኞች ላይ ተፈጽመዋል የተባሉ ጥቃቶች እጅግ እንደሚያሳስቧት አሜሪካ አስታወቀች። የህወሀት ታማኝ ወታደራዊ ኃይሎችና የትግራይ ሚሊሺያ በክልሉ በሚገኙ የኤርትራ ስደተኞች ላይ ጥቃት ለመፈጸማቸው ተአማኒ ሪፖርቶች መኖራቸውን የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጃሊና ፖርተር በትናንትናው ዕለት ለጋዜጠኞች ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች መርጃ ከፍተኛ ኮሚሽን ትናንት ማክሰኞ በሁለት መጠለያዎች ለሚገኙ 24 ሺህ የኤርትራ ስደተኞች እርዳታ ማድረስ መቸገሩን አስታውቋል። በአዲ ሀሩሽና ማይ አይኒ መጠለያ ጣቢያዎች ውስጥና አካባቢ ውጊያ መበርታቱን የገለጸው ኮሚሽኑ በዚህ ወር ሁለት ስደተኞች መገደላቸውንም ገልጿል። የስደተኞች መርጃ ከፍተኛ ኮሚሽን እንዳለው በአዲ ሃሩሽና ማይ ዓይኒ የሚገኙ ስደተኞች ያላቸው ምግብና የመጠጥ ውሃ ተሟጦ ሊያልቅ ይችላል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጃሊና ፖርተር በትግራይ ያሉ ሁሉም ታጣቂ ቡድኖች በኤርትራ ወታደሮች ተገን ጠያቂዎች በተፈናቀሉ ሰዎችና በእርዳታ ሰራተኞች ላይ የሚፈጽሙትን ጥቃትና ማዋከብ እንዲያቆሙ ጥሪ አቅርበዋል። ቃል አቀባይቱ ባለፈው ጥር ወርም የኤርትራ ስደተኞች በዚያው በትግራይ ክልል መገደላቸውንና በኤርትራ ወታደሮች ታፍነው ወደ ኤርትራ መወሰዳቸውን አስታውሰዋል። ሁሉም ወገኖች በዓለም አቀፍ ሰብአዊ ህግጋት መሰረት ግዴታቸውን እንዲወጡ የጠየቁት ጃልና ፖርተር ህግጋቱንና ሰብአዊ መብቶችን የሚጥሱ በገለልተኛና ግልጽ ዓለም አቀፍ ምርመራ ተጠያቂ እንደሚሆኑ ማስጠንቀቂያ ሰጥተዋል። የኢትዮጵያ ፍርድ ቤት አስፈጻሚው አካል ያደርገዋል ያሉትን ጣልቃ ገብነት በመቃወም ከችሎት ላለመገኘት የወሰኑት የእነ አቶ ጀዋር መሐመድ ጉዳይ በሌሉበት እንዲታይ ወሰነ። በእስር ላይ የሚገኙት የኦሮሞ ፌዴራላዊ ኮንግረስ አመራሮች አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳን እና አቶ ደጀኔ ጣፋ ዛሬም ለተከታታይ ሶስተኛ ጊዜ ፍርድ ቤት ሳይቀርቡ ቀርተዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ችሎት አራቱ ተከሳሾች ጉዳያቸው ከሚታይበት ችሎት ለመቅረት ያስገድዳቸው ምክንያት ሳይቀበለው መቅረቱን የዶች ቨለው ስዩም ጌቱ ዘግቧል። እናቶ ጀዋር መሐመድ በፍርድ ቤት ውሳኔዎች ይታያል ያሉትን የአስፈጻሚ አካል ጣልቃ ገብነት እስኪቆምና አቃቢ ህግ ገለልተኛ ሆኖ ፍትህ ማስከበር እስኪጀምር ችሎት መቅረብ እንደማይፈልጉ ገልጸዋል። ዛሬ ያስቻለው ፍርድ ቤት አራቱ ተከሳሾች ያልቀረቡ በመሆኑ በኢትዮጵያ ህገ መንግስት አንቀጽ 20ና ኢትዮጵያ በፈረመቻቸው ሌሎች የሰብአዊ መብት ድንጋጌዎች መሰረት ራሳቸውን የመከላከል መብታቸውን በፍላጎታቸው አለመጠቀማቸው ታውቆ ክርክሩ በሌሉበት እንዲቀጥል ወስኗል። አቃቢ ሕግ ተከሳሾቹ በማረሚያ ቤት በህግ ጥላ ስር የሚገኙ በመሆኑ ተገደው እንዲቀርቡ ያቀረበውን ጥያቄ ግን ፍርድ ቤቱ ውድቅ አድርጓል። ፍርድ ቤቱ በምስክር አሰማም ሂደቱ አቃቢ ሕግ ያሻሻለው አቤቱታ ላይ ጠበቆች መልስ እንዲያቀርቡ ሌሎች የተከሳሾች አቤቱታ ለማየት ለሐምሌ 30 ቀን ቀጠሮ ሰጥቷል። ይህ ዶይቸ ቬለ ነው። ኢትዮጵያን ከጅቡቲ የሚያገናኘው አውራ ጎዳናና የኢትዮ ጅቡቲ የባቡር መንገድ መዘጋታቸውን የሶማሌ ክልላዊ መንግስት አስታወቀ። የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር አመራር አባል ካለፈው ቅዳሜ ጀምሮ ኢትዮጵያና ጅቡቲን የሚያገናኘው መንገድ በመዘጋቱ ከ1500 በላይ ተሽከርካሪዎች በድሬዳዋ ከተማ መቆማቸውን ለዶችቨለ ገልጸዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፋ መሐመድ ኡመር የባቡርና የመኪና መንገዶቹ ባለፈው ቅዳሜ በአካባቢው የተፈጸመ ጥቃት ባስቆጣቸው ወጣ ቶች መዘጋታቸውን ለሪያውተርስ ተናግረዋል። ከሽንሌ እስከ ደወሌ ያለውና ኢትዮጵያን ከጅቡቲ የሚያገናኘው አውራ ጎዳና መዘጋቱን አቶ ዳመነ ተሾመ የተባሉ የከባድ መኪና አሽከርካሪ ለዶች ቨለ አረጋግጠዋል። ከኢትዮጵያ የከባድ መኪና አሽከርካሪዎች ማህበር አመራሮች አንዱ የሆኑት አቶ ዳመነ መንገዱ ካለፈው ቅዳሜ ጀምሮ በመዘጋቱ ከ1500 በላይ አሽከርካሪዎች በድሬድዋ ከተማ ለመቆም መገደዳቸውን ለዶች ቨለ የአዲስ አበባ ወኪል ሰለሞን ሙጬ ተናግረዋል። ሽንሌ ከሚባለው ቦታ እስከ ደወል የሚባለው ቦታ ድረስ ነው አሁን የዘጉት። በአፈር ነው፣ በገልባጭ አምጥተው ዋና ኢንተርናሽናል መንገዱን በአፈር ዘግተውታል። ሾፌር እንኳን ለማለት ሲሄድ በጥይት ሊመታው ሁሉ የሚችልበት ደረጃ ላይ ተደርሶ፣ በዛ ምክንያት ነው የቆምነው። ተዘጋው ከድሬዳዋ ሰባት ኪሎ ሜትር ርቀት ላይ ሽንሌ የምትባል ቦታ የሶማሌ ቦታ አለች። እዛ ቦታ ላይ ነው የተዘጋው። እዚህ ከተማ ውስጥ ከአንዲት አምስት ቦቶ በላይ አሽከርካሪ ከነ ተሽከርካሪዎቹ ቆመን ያለ ነው ከቅዳሜ ሰዓት ጀምሮ እስካሁን ድረስ። ከዚህም ከተማ ውጭ መቆሚያ አናገኝም ብለው ቀርሳ ቁልቢ ሁሉ የቆሙ መኪኖች አሉ። የሶማሌና የአፋር ክልሎችን አቋርጦ የሚያልፈው አውራ ጎዳና ኢትዮጵያ ከዓለም ገበያ ከምትሸምተው ሸቀጥ 95 በመቶ ገደማውን የምታስገባበትና የአገሪቱ ምጣኔ ሀብት የደም ስር የሚባል ነው። አቶ ሙስጠፋ የተዘጉትን መንገዶች ለማስከፈት ለተቃውሞ ከወጡ ወጣቶች ጋር እየተነጋገሩ መሆኑን ለሬውተርስ ተናግረዋል። የሶማሌ ክልላዊ መንግስት በሲቲ ዞን ገር በኢሴ የተባለች አነስተኛ ከተማ ቅዳሜ ሐምሌ 17 ቀን በተፈጸመ ጥቃት በርካታ ሰዎች መገደላቸውን ከትናንት በስቲያ ባወጣው አስታውቋል የክልሉ መንግስት ለጥቃቱ ጉጉሙ የተባለ ታጣቂ ቡድንና የአፋር ልዩ ኃይልን ተጠያቂ አድርጓል የአፋርና የሶማሌ ክልሎች ገዳማይቱ እንዱፎና አዳይቱ የተባሉ ቀበሌዎች ባለቤትነት ለዓመታት የዘለቀ እሰጥ አገባ ውስጥ ገብተዋል ሁለቱ ክልሎች በአዋሳኝ አካባቢዎች በሚቀሰቀሱ ግጭቶችና በሚፈጸሙ ድንገተኛ ግድያዎች በተደጋጋሚ ሲወነጃጀሉ ቆይተዋል በአማራና በትግራይ ክልሎች አዋሳኝ አካባቢዎች የተቀሰቀሰውን ውጊያ በመሸሽ በመጪዎቹ ቀናት አምስት ሺህ ገደማ ኢትዮጵያውያን ወደ ሱዳን ይሰደዳሉ ተብሎ እንደሚጠበቅ አንድ የአገሪቱ ባለስልጣን ተናገሩ። ውጊያው እየተባባሰ በመሄዱ በሚቀጥሉት 48 ሰዓታት ኢትዮጵያውያኑ ወደ ሱዳን ድንበር ያቋርታሉ ተብሎ እንደሚጠበቅ ከፍተኛ የከሰላ ግዛት ባለስልጣን ለፈረንሳይ ዜና አገልግሎት ተናግረዋል። በሁለቱ አገሮች ድንበር ላይ የሚገኝ ወንዝ በመሙላቱ ለማቋረጥ የሞከሩ ሶስት ኢትዮጵያውያን መስጠማቸውንም ባለስልጣኑ እንደተናገሩ የዜና ወኪሉ ጨምሮ ዘግቧል። በዚህ ሳምንት መጀመሪያ ውጊያ የሸሹ ሶስት ሺህ ዜጎች ከኢትዮጵያ ወደ ሱዳን ተሰደዋል። በዚህም ወደ ሱዳን የተሰደዱ ኢትዮጵያውያን ቁጥር 60 ሺህ ገደማ ደርሷል። ደቡብ አፍሪካ 1495 ወታደሮች ወደ ሞዛምቢክ እንደምትልግ የአገሪቱ ፓርላማ ይፋ አደረገ። ወታደሮቹ ወደ ደቡብ አፍሪካ ምስራቅ አፍሪካዊቱ አገር የሚዘምቱት የሞዛምቢክ መንግስት ከእስላማዊ አክራሪዎች የገጠመውን ውጊያ ለማገዝ ነው። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ወታደሮቹን ለማዝመት የደረሱበትን ውሳኔ ለምክር ቤቱ በደብዳቤ አሳውቀዋል። የደቡብ አፍሪካ አገሮች የልማት ማህበረሰብና ሩዋንዳም የማፑቶ መንግስት ለመርዳት ወታደሮቻቸውን ለማዝመት ወስነዋል። ሞዛምቢክም ውሳኔውን በጸጋ ተቀብላለች። አልሸባብ በሚል ስያሜ በሞዛምቢክ የሚታወቁት አክራሪዎች በተለይ ካቦ ዴልጋዶ በተባለው ግዛት ባለፈው አንድ ዓመት ተደጋጋሚ ጥቃቶችን ሰንዝረዋል። የታንዛኒያ ፕሬዚዳንት ሳሚያ ሱሉሁ የአገራቸውን የኮቪድ-19 መከላከያ ክትባት ዘመቻ ዛሬ ረቡዕ በይፋ አስጀመሩ። የ61 ዓመቷ ፕሬዚዳንት ክትባቱን በይፋ በቴሌቪዥን ተከትበው የአገራቸው ዜጎች ፈለጋቸውን እንዲከተሉ አበረታተዋል። ፕሬዚዳንት ሳሚያ ክትባቱን አሻፍረኝ የሚሉ ብዙ ሰዎች አሉ፣ የዛኑ ያክል ለመከተብ የሚጠባበቁ ብዙዎች ናቸው ሲሉ ተደምጠዋል። ታንዛኒያ ለጤና ባለሙያዎች፣ ዕድሜያቸው ለገፋና ሌሎች ሕመሞች ላሉባቸው ዜጎች የኮቪድ-19 መከላከያ ክትባትን በቅድሚያ እንደምትሰጥ አስታውቃለች። አገሪቱ አንድ ሚሊዮን ገደማ የጆንሰን ኤንድ ጆንሰን ክትባቶች በኮቫክስ በኩል ያገኘች ሲሆን በፋይዘር እና ባዮንቴክ፣ ሞዴርና እንደዚሁም የቻይናዎቹ ሲኖቫክ እና ሲኖፋርም የተመረቱ ክትባቶችን ለመግዛት ጥረት እየተደረገ መሆኑን የፕሬዝዳንት ሳሚያ ሱሉሁ መንግስት አስታውቋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ መንግሥት የትግራይ ማዕከላዊ ወታደራዊ ኮማንድ አዛዥ ሌትናል ጀኔራል ታደሰ ወረደና ምክትላቸውን ጨምሮ በሰባ አራት ወታደራዊ መኮንኖችና የቀድሞ የትግራይ ክልል የጸጥታ ተቋማት ኃላፊዎች ላይ የሽብር ክስ መሠረተ። በኢትዮጵያ ትግራይ ክልል በኤርትራውያን ስደተኞች ላይ ተፈጽመዋል የተባሉ ጥቃቶች እጅግ እንደሚያሳስቧት አሜሪካ አስታወቀች። የኢትዮጵያ ፍርድ ቤት አስፈጻሚው አካል ያደርገዋል ያሉትን ጣልቃ ገብነት በመቃወም ከችሎት ላለመገኘት የወሰኑት የእነ አቶ ጀዋር መሐመድ ጉዳይ በሌሉበት እንዲታይ ወሰነ። ዜናው በዚሁ አበቃ። ጤና